ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ፣ ከመስታወት አረጋው ጋር አብረናችሁ እንጓዛለን። ሰላም እንደምናመሻችሁ። በዛሬው ዝግጅታችን አሁንም በመስቀለኛ መንገድ ላይ ነን ሲሉ የኦሮሚያ ክልል ፕሬዝዳንት ለማ መገርሳ ተናገሩ። እንግዲህ በመጠፋፋት መኖር እርግማን ነው። ቢያንስ እንኳ በእኛ ዘመን ይህ ክፉ የፖለቲካ ባህላችን ይቀየር ይለው በሚል አቶ ለማ የ2010 የበጎ ሰው ልዩ ተሸላሚ ሆነዋል። ዝርዝሩን ይዘናል። አርቲስትና የሰብአዊ መብት አራማጅ ታማኝ በየነ ኢትዮጵያዊነትን በጋራ እናጠናክር ይላል። ዛሬም ነገም፣ መቼም ኢትዮጵያዊ ናችሁ። አብራችሁኝ በሉ፣ ዛሬም ነገም ወደፊትም ኢትዮጵያዊ ነን። ትላንት በሚሌኒየም አዳራሽ ዛሬ ደግሞ በባህር ዳር ከተማ ሞ ቃለ አቀባበል ተደርጎለታል። ዘገባ አለን። የጥበቡ ዓለም ፈርጥ አሪታ ፍራንክሊን ተሸኝታለች። በዚህም ላይ ዘገባ አለን። ሁሉንም ከዝግጅታችን ታገኙታላችሁ። በፌስቡክ አትቪ አማሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ አብራችሁን፣ ከአድማስ ተሻገሩ። ዜና እናስቀድም። አጠር ያሉ ዓለም አቀፍ ዜናዎችን ይዘን በድጋሚ ተመልሰን መተናል። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ባለፈው ሳምንት አፍሪካን በጎበኙበት ወቅት ብዙ ትኩረት አግኝተዋል። አንዴ ደቡብ አፍሪካ ውስጥ ከተቀበሏቸው የሁለተኛ ደረጃ ተማሪዎች ጋር፣ ሌላ ጊዜ ደግሞ ከኬንያ ወጣቶች ወይም ስካውቶች ጋር ሲደንሱ የሚያሳዩ ቪዲዮዎች በስፋት ታይተዋል። ይሁንና የመይ የዳንስ ዲፕሎማሲ በአፍሪካ የነበራቸውን ዋናውን ተልእኮ አላደበዘዘውም። ብሪታንያ ከአፍሪካ ህብረ ሰዓት ከወጣች በኋላ የንግድ ግንኙነት ማስፋት ነበር ዓላማቸው። ኬፕ ታውን ደቡብ አፍሪካ ላይ የአፍሪካ ገበያዎችን ለመርዳት ከአምስት ቢሊዮን ዶላር በላይ ለማቅረብ ቃል ገብተዋል። ሀገራቸው በአፍሪካ ትልቋ የመዋለ ነዋይ አፍሳሽ በመሆን ዩናይትድ ስቴትስን አልፋ ትሄዳለች ብለዋል። በሌላ ዘገባ ቻይና ከኢንዱስትሪ ማዳበር እስከ መሰረተ ልማት ዝርጋታ ድረስ በሚሄድ የእድገት ስራ ላይ የሚውል አዲስ የስልሳ ቢሊዮን ዶላር ለአፍሪካ እንደምታቀርብ አስታውቃለች። በያዝነው ዓመት ማብቂያ ገደማ ከወለድ ነጻ የሆኑ ብድሮች በምትሰጥበት ወቅት የአንዳንድ የአፍሪካ ሀገሮች ብድሮች እንደሚሰረዙም ገልጻለች። የቻይናው ፕሬዚዳንት ዥን ፒንግ ዛሬ ይህን ቃል የገቡት ቤዥንግ ላይ የተጀመረው የቻይናና የአፍሪካ የትብብር መድረክ ጉባኤ ሲከፈት ባደረጉት ንግግር ነው። እዳ የሚሰረዝላቸው የአፍሪካ ሀገሮች የትኞቹ እንደሆኑም አልተናገሩም። ይሁንና እርምጃ በሀገሪቱ ላይ ያለው የእዳ ብዛት ስጋትና በእዳ የመተብተብ ዲፕሎማሲ አደጋን አቅጣጫ ለማስቀየር ይመስላል ተብሏል። ከ30 በላይ የሚሆኑ የአፍሪካ ሀገር መሪዎች በተሰበሰቡበት ታላቁ ህዝባዊ አዳራሽ ላይ ሺህ ባደረጉት ንግግር ቻይና በአፍሪካ የምታደርገው የመዋለ ንዋይ ፍሰትና ከሀገሪቱ ጋር የሚኖራት ግንኙነት ይቀጥላል ብለዋል። ሶሪያ የመጨረሻውን በተቃዋሚዎች ቁጥጥር ስር ያለውን ቦታ ለማስመለስ ለያዘችው እቅድ ኢራን የድጋፍ ድምጽ እያሰማች ነው። በሰሜን ምስራቅ ሶሪያ ያለው ኢድሊብ ክልል ከአሸባሪዎች ነጻ መሆን አለበት ማለቷም ተገልጿል። የኢራን የውጭ ጉዳይ ሚኒስትር መሀመድ ጃቫድ ዛሬ ከሶሪያ አቻቸውና ከፕሬዚዳንት ባሽር አልአሳድ ጋር ተገናኝተው ለመነጋገር ወደ ደማስቆ ሄደዋል። ኢድሊብ ወደ ሶሪያ ህዝብ ቁጥር መመለስ ይኖርበታል። የመልሶ ግንባታ ተግባርና የስደተኞች መመለስ መቀጠል አለበት ሲሉ ዛሪፍ መናገራቸውን የኢራን ብዙሀን መገናኛዎች ዘግበዋል። ሀገሪቱ ለሰባት ዓመታት ያህል ጦርነት ላይ ትገኛለች። መንግስት፣ ደጋፊዎች፣ የአማጽያን ቡድኖች የተለያዩ አካባቢዎችን የመቆጣጠር ፍላጎት ያላቸው ሚሊሻዎች በየፊናቸው ሲዋጉ ቆይተዋል። አድማጮች፣ ለሰአቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ወደ ቀዳሚው ዘገባችን እናልፋለን። አሁንም በመስቀለኛ መንገድ ላይ ነን ሲሉ የኦሮሚያ ክልል ፕሬዚዳንት ለማ መገርሳ ተናገሩ። ይዘን የመጣነው ክፉ የፖለቲካ ባህል በአንድ በኩል እየታየ ያለው ተስፋ ደግሞ በሌላ በኩል ይገኛሉ በማለት ነው የተናገሩት። ክፉ የፖለቲካ ባህል በርካታ ኢትዮጵያውያንን በልቷል፣ አምክኗል ያሉት አቶ ለማ የጥፋት ፖለቲካ እንዲቀር ጥሪ ያቀርበዋል። አቶ ለማ መገርሳ የ2010 የበጎ ሰው ልዩ ተሸላሚም ሆነዋል። እስክንድር ፍሬው ተከታዩን ልኳል። ከፍተኛ ትኩረት ስቦ ከቀጠለው የኢትዮጵያ የለውጥ ሂደት ጋር ስማቸው አብሮ ይጠራል፣ አስተዋጽኦቸው ይጠቀሳል። ለውጡን የመራው ቡድን ስማቸውን የተዋሰው በቀጠሉት ጊዜያትም ተደጋግመው የተጠሩት ሰው የ2010ሩ የበጎ ሰው ሽልማት ድምቀት ሆነዋል። ቲም ለማ ወይም የለማ ቡድን በኢትዮጵያ እየታየ ያለውን ለውጥ አዲሱን ፖለቲካ ከፊት የሚመራ በቀዳሚነትም የሚጠራ ስብስብ ነው። የበጎ ሰው ኮሚቴ ባደረገው ምርጫ ከዚህ ቡድን ውስጥ ስማቸው በቀዳሚነት ይጠራል፣ አስተዋጽኦአቸው ይጎላል ያላቸውን አቶ ለማ መገርሳን ልዩ ተሸላሚ በማለት እውቅና ሰጥቷል። አቶ ለማ ወደ ከፍተኛው ኃላፊነት የመጡት አገራችን ኢትዮጵያ ከፋፋይ የሆኑ ጫፍ የረገጡ አስተሳሰቦች በወጠሯት ወቅት ነው ይላል የበጎ ሰው ኮሚቴ ያዘጋጀውና በሥነ ሥርዓቱ ላይ የተነበበው ታሪክ። አሰባሳቢውን ኢትዮጵያዊነት ከወደቀበት ቀና በማድረግና ብዙዎችን ከጎናቸው በማሰለፍ ሀገራችንን ከስጋት ወደ ተስፋ አሸጋግረዋታል በማለትም ይቀጥላል። አሁን እየታየ ባለው ለውጥ ውስጥ የእርሳቸው አስተዋጽኦ ቀዳሚ መሆኑንም ይገልጻል። የኦሮሚያ ክልል ፕሬዝዳንት የአቶ ለማ መገርሳ ዋቆ የህይወት ታሪክና የፖለቲካ አስተዋጽኦ የተነበበው አዳራሹን ሙሉ ከመቀመጫ በአስነሳ መሳ ጭብጨባ እየተቋረጠ ጭምር ነው። ወደ አገሪቱ የመጨረሻ የስልጣን እርከን ለመምጣት ኢትዮጵያን ለመምራት መንገድ ተጠርጎላቸው በር ተከፍቶላቸው እንደነበር ይጠቅሳል የተነበበው ታሪክ። ለማ መገርሳ የበለጠ እውቅና እያገኙ የመጡት አገሪቱ የፖለቲካ አጣብቅኝ ውስጥ በነበረችበት ወቅት ነው። እናም መፍትሄ የጠፋ ተስፋ የጨለመ በመሰለበት በዚያ ጊዜ ኢትዮጵያዊነትን፣ አንድነትን ሰብከዋል ይላሉ በርካቶች። ከውጣ ውረዶች ሁሉ በላይ የሆነ ችግሮችንም አልፎ የሚሄድ ጥንካሬ መሆኑን በመግለጽ አሁን የሚታየው ለውጥ እንዲመጣ፣ ሂደቱም እንዲፋጠን ቀዳሚ አስተዋጽኦ ማድረጋቸውንም ያምናሉ። ለውጡን በመደገፍ በተካሄዱ ሰልፎች ላይ የተንጸባረቀው ስሜትም ይሄንኑ የሚያጠናክር ነው። የኛ አንበሳ የበጎሰው ሽልማት መስራችና አስተባባሪ ዲያቆን ዳንኤል ክብረት ለአሜሪካ ድምፅ እንዳለው አቶ ለማ የተመረጡት ከበርካታ እጩዎች መካከል ነው። ይሄ የኮሚቴው ልዩ ሽልማት ነው፣ ልክ የፊፋ ልዩ ሽልማት እንደሚባለው። በጣም ብዙ እጩዎች ነበሩ። ከዛ የህይወት ታሪካቸው ተሰራ። ምንድን ነው ለአገሪቱ ያመጡት ለውጥ የሚል በህይወት ያሉም በህይወት የሌሉም እጩዎች ነበሩ። ምንድን ነው ያመጡት ለውጥ? በተለይ አንዳንድ በልዩኛ ብዙ ጊዜ የምንሸነመው አንድ ዘርፍ ውስጥ ለማስገባት አስተዋጽቸው ሁለገብ የሚሆን ለውጣቸውም ሁላችን ህይወት ውስጥ እንደዚሁ የሚገባ ነው እና መጨረሻ ላይ አቶ ለማ በከፍተኛ ድምፅ፣ እጅግ በከፍተኛ ድምፅ ነው ያሸነፉት። ስድስት ዓመቱ ነው የበጎ ሰው። ምናልባት ዛሬ አቶ ለማ የተናገሩበት የተሸለሙበት ስነ ስርዓት ዋነኛው ትልቁ ከፍተታው ይሄ ነው የበጎ ሰው ማለት ይቻላልስ በጣም በጣም አንደኛ ስታየው ሁሉንም ድንበር ተሻግሮ የሚያስማማ እምነት ተሻግሮ የሚያስማማ ነው። አንዳንዴ በቅንነት ከሰራው ብዙ ነገሮች ይሳካሉ። አቶ ለማን ለሽልማት ያበቃቸው ዋነኛው ነገር ምንድን ነው ወይ ዋነኞቹ ነገሮች ምንድን ናቸው? አንዱ ለሰው ውስጥ በኮሚቴው እምነት የኮሚቴውን ነው ምትነግረኝ። አንደኛ አገሪቱ ውስጥ ያመጡት ለውጥ ቅድም እንዳልኩ ብዙዎቹ ጥግጥጋችን ይዘን ብሄር ብሄረሰብ ምን ብለን ይዘን በነበርንበት ጊዜ ድንበር ተሻግረው ሰዎችን ለማስማማት ያደረጉት። ሁለተኛ ኢትዮጵያዊነት ሙቷል ተቀብረዋል ብለው ብዙዎች በሚናገሩበት በተለይ ፖለቲከኞቹ ከፖለቲከኞቹ ወገን ኢትዮጵያዊነትን ከፍ አድርገው አብዛኛውን ሰው የሚያስማማ ሀሳብ ይዘው የመጡበት ሶስተኛ፣ አሁን ላለው አጋገሪቱ ለውጥ እንደ ጀርባ አጥንት ሆነው ቅድምም እንደተነገረው ራሳቸውን እንደ ትልቅ ስትራቴጂስት አምጥተው ነገር ግን የለም ዶክተር አብይ ከፊት ቢሆን እኔ ግን ከኋላ ሁኜ ደግሞ ኦሮሚያ ላይ ተራ ብለው ያመጡት አካሄድ ቅድም እንደተባለው በሃይማኖት ሰዎች እንኳን ያጣነውን ትልቅ ነገር ያመጡ በመሆናቸው ፖለቲካዊ ለውጥ አምጥተዋል። ብሔራዊ ለውጥ አምጥተዋል። የአመለካከት ለውጥ አምጥተዋል። ትሁት የሆነ ፖለቲካዊ ሰብዕና እሱ ላይ ለውጥ አምጥተዋል። የሁሉ ጀግና የመሆን ከአንድ ፖለቲካ ፓርቲ ወጥቶና ከአንድ ብሔር ወጥቶ ሁሉም የሚቀበለው ሰው ባለፉት ዓመታት አተን ነበረ። እግሳቸው ግን ከአንድ ወጥቶ ሁሉንም የሚያስማማ ዛሬ የተነስተው አሁን አቶ ለማ አታርጉ ቢሉ የማያረግላቸው ብዙ ህዝብ ነው። አርጉ ቢሉ የሚያደርግላቸው የእሳቸው አካባቢ ሰው ብቻ አይደለም፣ በመላ ሀገሪቱ፣ በመላ አለም ያለው ህዝብ ነውና ሌላ ነው። በጣም ልዩ ያደረጋቸው ተሸላሚው አቶ ለማ መገርሳ ባደረጉት ንግግር ስለ ሽልማቱ የተሰማቸውን አብራርተዋል። እኔ እንኳ ሰርፕራይዝ አሉት። ነገር ግን ዳኒ ወደዚህ ሲጋብዘኝ እኔ የሆነ መጽሐፍ የሚያስመርቅ ሁሉ መስሎኝ ነበር። ግን እግዜር ያክብርልኝ፣ ምክንያቱም ይሄ ትልቅ ታላቅ ክብር ነው። በተለይም ደግሞ እኚህ ከፊታችን ያሉ ታላላቅ አዛውንቶች እድሜ ዘመናቸውን ሁሉ አገራቸውንና ወገናቸውን ለማገልገል ሌት ተቀን በምርምር በተለያየ ሙያ ዘርፍ ሲደግሙ የኖሩ በእድሜ ዘመናቸው ታላላቅ ነገር ለአገር ያበረከቱ ሰዎች፣ አዛውንቶች መካከል አንድ ወጣት መገኘቱ በእውነት እጅግ በጣም የሚያስገርም ነው። እኔ በግሌ ያደረግኩት ነገር ከነኚህ ታላላቅ አባቶች እኩል ያስቆጥረኛል ብዬ አላስብም። ምክንያቱም የሰራሁት ትንሽ ነገር ነው። ትንሿን ነገር የሰራሁትም ለእንዲህ አይነት እውቅና ሳይሆን እኛም በግላችን ጥረት ፈጣሪም ደግሞ ረድቶን በአገራችን ውስጥ አገራችንን ለማገልገል እድሉን ከሰጠን ምናልባትም እንደ ኢትዮጵያዊነቴ ግዴታዬ፣ የግሌን ግዴታ ለመወጣት ያደረጉት ትንሽ ስራ ነው እንጂ ለእውቅና አባቴ ያወረሰኝ ውርስ አንድ ትልቅ ቅርስ አለ። ሁሌም እስከ ሞት ድረስ ከውስጤ ሊጠፋ ማይችል ራስን መሆን ባለች ትንሽ እውቀትና አቅም ምናልባትም አሁን ያገኘሁትን እድል ሳላገኝ ቢሆን ብዬ የምመኘውን ነገር አጋጣሚውንና እድሉ ሳገኝ ለማድረግ ሞክር ያለው ብዬ ነው የማስበው። አሁንም በመስቀለኛ መንገድ ላይ ነው ያለ። ነው ሲሉም አቶ ለማ ካለፈው የፖለቲካ ባህል በመነሳት አብራርተዋል። የእኛ ሀገር ፖለቲካ ምናልባትም አንዳንድ አዋቂ ነን ባዮች ጥሩ ጥሩ መርጠን እንደምንናገረው ጥሩ አይደለም። የእኛ አገር ፖለቲካ ሸር የተሞላበት፣ ክፋት የተሞላበት ፖለቲካ ነው። እጅግ በጣም ባት ይሄ ክፉ የፖለቲካ ባህላችን ብዙዎችን ንጹዋን ኢትዮጵያውያኖችን በልቷል፣ አምክኗል። ይሄ ያሳለፍነው የፖለቲካ ታሪካችን የሚያሳየን ነው። ስለሆነም እንግዲህ በመጠፋፋት መኖር እርግማና፣ ቢያንስ እንኳ በእኛ ዘመን ይህ ክፉ የፖለቲካ ባህላችን ይቀየር፣ ይለወጥ በሚል የተፈላል ስለሆነም ምናልባት ጥቂት ግለሰቦች ከፊት በመሆናችን እንጂ መላው ኢትዮጵያ ሕዝብ ዋጋ የከፈለበት ጉዳይ ስለሆነ አሁንም በእውነት መስቀለኛ መንገድ ላይ ያለ ነው። መስቀለኛ መንገድ ላይ መሆናችን አንደኛ ይዘን የመጣ ነው፣ ክፉ እርግማኑ የፖለቲካ ባህላችን አለ። አሁንም በአንድ በኩል ደግሞ ተስፋ አለ። ያንን ቆሻሻ ካራገፍ ከተው በቅን ልብ በቅን አስተሳሰብ ሁሉ በተለይም ደግሞ የፖለቲካ ገበያ ውስጥ ያለን ፖለቲከኞች ለዚህ ቅን ሀሳብ ተገዥ ከሆነን ስሜታችንና ፍላጎታችንን ከገደብን፣ ኢትዮጵያ ለመለወት ለዘመናት የነበራትን ቆሻሻ የፖለቲካ ታሪክ አራግፋ ወደ ዴሞክራሲ ስርዓት የመሸጋገር እድሎ አቅርቦ የለፋንበት ብዙዎች ዋጋ የከፈሉበት ከንቱ ነው የሚሆነው። ወደ ቀደመው መጥፎ የፖለቲካ ባህላችን ነው የምንመለሰው። ያ ደግሞ ውጤቱን የምናቀው ስለሆነ፣ በተለይም ምሁራኖቻችን፣ በተለይም ፖለቲከኞቻችን፣ ተቃዋሚ ምን በለው፣ ተወዳዳሪ ምን በለው፣ ምንም ሁላችንም ከአሁን በኋላ የጥፋት ፖለቲካ ይቅርብን ብለን ለሀገራችን ለኢትዮጵያ የሚጠቅም እንደ ትውልድ ትውልድ ሊናገርለት የሚችለውን መልካም ታሪክ ጥለን ለማለት ተባብን እነስራላለሁኝ ስላከበራችሁ ሌላ ዘንድሮ ለተከታታይ ስድስተኛ ዓመት የቀጠለው የበጎ ሰው ሽልማት ከልዩ ተሸላሚው በተጨማሪ ለሌሎች ዘጠኝ ሰዎች በልዩ ልዩ ዘርፎች እውቅና ሰጥቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን እናልፋለን። ከሁለት ዓመታት በኋላ ወደ ኢትዮጵያ የተመለሰው አርቲስትና የሰብአዊ መብት አራማጅ ታማኝ በየነ ኢትዮጵያዊነትን በጋራ ማጠናከር የሚጠይቅ ንግግር አድርጓል። ትላንት በሚሊኒየም አዳራሽ ዛሬ ደግሞ ባህር ዳር ከተማ ሞቅ ያለ አቀባበል ተደርጎለታል። ታማኝ በየነ በግምት በሺዎች ለሚቆጠሩ ነዋሪዎች ዛሬ በባህር ዳር ዓለም አቀፍ ስታዲየም በኢትዮ ኢትዮጵያዊነት ላይ ያተኮረ ንግግር አድርጓል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። ከትላንትና በስቲያ ጀምሮ ነበር የባህር ዳር ከተማ ነዋሪዎች በአረንጓዴ ቢጫ፣ ቀይ ባንዲራ እና የታማኝ ምስል ያለበትን ቲሸርት በለበሱ ወጣቶች ሞቅ ደመቅ ብሎ የሰነበተው። ዛሬ ደግሞ ከረፋዱ ጀምሮ ነዋሪዎቹ የአቀባበል ስነ ስርዓቱን በየፈርጁ አድርገውት ነበር። ገሚሱ ባህር ዳር ዓለም አቀፍ አውሮፕላን ማረፊያ ሲሄድ ገሚሱ ደግሞ ባህር ዳር ዓለም አቀፍ ስቴዲየም በመሆን ዝናብም ፀሐይም ሳይበግረው እስከ ስምንት ሰዓት ድረስ እንግዳቸውን ጠብቀው አነቃቂ ንግግሮችን ያደመጡት አርቲስትና አክቲቪስት ታማኝ በየነ ንግግሩን ያስቀደመው የአማራ ሕዝብ ክልል የለውም በማለት ነበር። ኢትዮጵያዊነት ማተፍ ነው። ኢትዮጵያ እንደ ኢትዮጵያ እንድትቀጥል ድንበር ላይ አጥንት ሆነዋል አፈር ሆነ ኢትዮጵያን ገንብተው ሰጥቷዋል። ይሄ ግን ምላሾች፣ ነፍጠኛ፣ ተስፋፊ ሌላ ስም አስበዝተዋቸዋል። የኢትዮጵያ አያቶቻችሁ ትመለቃችሁ በትንሽ ሰፈር በአስር ሺዎቹ የሚቆጠሩ የባህር ዳር ከተማ ነዋሪዎች በተገኙበት በዚህ ኢትዮጵያዊነትን በሰበከ ንግግሩ መሀል ላይ አማራ የሚታወቀው በጨዋነቱ ነው። ማንም በኢትዮጵያ ፖለቲካ ይመለከተኛል ብሎ ቢመጣ በጨዋ ደንብ አናግራችሁ፣ ምክንያታዊ ማስረጃ አቅርባችሁ ተወያዩ እንጂ አትምጡብኝ ማለት የጠባብነት ምልክት ነው ብሏል። በተለይ ደግሞ ጥቂት የትግራይ ተወላጆች ባጠፉት ጥፋት የትግራይን ሕዝብ በጅምላ መጥላት ኢትዮጵያዊ ጨዋነት አይደለም ሲልም መልእክቱን አስተላልፏል። ኢትዮጵያዊውን የትግራይን ሕዝብ መቀየም፣ መሳደብ፣ ማንጓጠጥ፣ ጠላት አርጎ መመልከት ኢትዮጵያዊ ባህሪ አይደለም። ከውስጡ የወጡ ከውስጡ የወጡ ክፎች ሲመቻቸው እንደ ጀግና ወደፊት ይመጣሉ አጥፍተው ሊያዙ ሲሉ ትግራይ ነን ብለው ይገባሉ። እንዲህ ሲያምታቱ እንዲህ ሲያምታቱ ነጥላችሁ፣ የትግራይ ህዝብ ሆይ ወንድምህ ነን እህት፣ አባት፣ እናት አንድ ኢትዮጵያዊ ወገኖች ነን። ከእናንተ የበቀሉ መጥፎ እንዳለ ሁሉ ከእኛም የሚበቅሉ መጥፎዎች አሉ። በእነሱ ምክንያት የእኛ ኢትዮጵያዊነት ገመድ አይበጠስም በሏቸው አለዛ ግን እኔ ታማኝ ባጠፋው ጥፋት ሁላችሁም ተጠያቂ ትሆናላችሁ። ማለት እኛ ደግሞ እንደ ሰው በግል የምናስብ ኢትዮጵያውያን፣ በግል የምናስብ ስናጠፋ በግል የምንጠየቅ እንጂ በጀምላ ፍረጃ ለኢትዮጵያ ይበጃት የጋራ ቤታችን የሆነችው ኢትዮጵያንም በጋራ እንገንባ ሲል አጽንኦት ሰጥቶ ተናግሯል። ከሌሎች ወንድምና እህቶቻችሁ ጋር በኢትዮጵያዊነት ሰንሰለት ተያይዛችሁ ኢትዮጵያን ዘላለማዊ ያድርጋችሁ ለልጆቻችሁ ለማስተላለፍ ከእኔ ጋር ኢትዮጵያ እናታችን ናት። በኢትዮጵያ ውስጥ ያለ ሁሉም ዜጋ ወንድም እናታችን ናቸው ናቸው። ጥፋተኞችን ለሕግ እናቀርባለን እንጂ በእጃችን አንበቀልም። ኢትዮጵያኖች የሕግ ሰዎች ነን። ይህን በተግባር ማሳየት መቻል አለብን። በሌላ በኩል አዲስ አበባን ከረገጠ ጀምሮ ከፍተኛ አቀባበል የጠበቀው ታማኝ በየነ በትናንትናው ምሽትም ኢትዮጵያዊነትን በጋራ ማጠናከርን የሚጠይቁ ንግግሮችን በሚሊኒየም አዳራሽ አድርጓል። ማንም የማንን ባህል ማንም የማንም ቋንቋ መርገጥ ማፈን አይችልም። በኢትዮጵያ ውስጥ በኢትዮጵያዊነት በኩልነት የመኖር ግዴታ ነው ያለብን። አማራጩ ሰፊው ኢትዮጵያዊነት የተሻለ ስለሆነ ነው። እንገጠል፣ እንለያይ የሚለው ሐሳብ አስፈሪ ነው። የሚያስፈራው ስለምንለያይ ብቻ አይደለም፣ ተለያይተንም መኖር ስለማንችል እንጫረሳለና፣ መለየት መፍትሄ አይደለም። መፍትሄው በጋራ በእኩልነት በነጻነት እንደ ኢትዮጵያዊ ከኖር፣ ከኛ የተሻለ ሀገር የትም የለም። በጣም የሚያኮራ ሀገር አለ። በተያያዘ ዜና አንጋፏ አርቲስት አለም ፀሐይ ወዳጆ ከሁለት ቀን በፊት ባህር ዳር ከተማ ገብታለች። በባህር ዳር ከተማ ነዋሪዎችና በቤተሰቦቿ ደማቅ አቀባበል ተደርጎላታል። ለ27 ዓመታት ከመወዳት ሀገሬና ከአድናቂዎች የርቄ መቆየቴ እጅግ ቢያስከፋኝም ለዚህ ለውጥ መምጣት ዋጋ የከፈሉ ወጣቶችን በቅድሚያ ማመስገን እፈልጋለሁ ነው ያለችው። ለዚህ እድል ያበቃንን ለውጥ ፈተና እንዳይገጥመው ቀድመን በኪነ ጥበብ አንድነትን ሊያጠናክሩ የሚችሉ ስራዎችን መስራት ያስፈልጋልም ባይ ናት። ቀድሞ ህብረተሰቡን መቀስቀስ፣ አስተሳሰብን መቀየር በውስጣችን ያለውን ህብረት የማጠንከር እኩልነትና ፍቅርን የመዘመር በህግ የበላይነት አምኖ ደግሞ ህዝቡ በራሱ የራሱን አስተዋጽኦ እንዲያደርግ ማስተባበር ሚዲያና ጥበብ ይጠበቅበታል። ወደ ሀገሯ ሁለት ዓላማዎችን ይዛ እንደመጣች የተናገረችው አለም ጸሀይ አንዱ ብርሃን ዘኢትዮጵያ የተሰኘ የተጌጠ አይቱ ሀውልትን በአዲስ አበባ ማቆም ሲሆን ሁለተኛው ደግሞ ተሰዳጅ ልጆች ከባህላቸውና ከማንነታቸው እንዳይርቁ የባህል ማዕከላትን ለመገንባት ነው። ከአርቲስቷ በተጨማሪ በአሜሪካ የአዲስ ድምጽ ሬዲዮ ባለቤት አርቲስት አበበ በለውም ሀገሩ ገብቷል። ባሳለፍነው ሳምንት አክቲቪስት ሙልቀን ተስፋውን ጨምሮ በርካታ አክቲቪስቶችና የፖለቲካ አመራሮች ባህር ዳር ከተማ መግባታቸው የሚታወስ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር ዩናይትድ ስቴትስ ዓለምም ሰሞኑን ካጧቸው ድንቅ ሰዎች ከፖለቲካው መስክ ውጪ የጥበቡ ዓለም ፈርጥ አሪታ ፍራንክሊን በሰባ ስድስት አመት እድሜዋ አርፋለች። ለአሪታ ፍራንክሊን ብዙ ክብርና ሙገሳ የሞላበት አሸኛኘት ነው የተደረገላት። ለአምስት ሰዓታት ከዘለቀ የመታሰቢያ የፍትሀትና ህይወቷን የማጉላት ስነ ስርዓት በኋላ አስክሬኗ በክብር አልፏል። ሰለሞን አባተ ተከታዩን ይዟል። እነሆ ንግሥት በዚያ ተኝታለች። በወርቅ በተለበጠ በረጅሙ አንጸባራቂ ካባዋ ተጠቅልላ ከወርቅ ፍልጥላጮች የተሰፉ ያማሩ ጫማዎቿን ተጫምታ፣ እነሆ ንግሥት እዚያ ብርሃን አንጣሪ ሆኖ በተሠራና በተዘጋ በሳጥን ውስጥ ተንጋላለች። የሶል ንግሥት አሬታ ፍራንክሊን የአሬታ ፍራንክሊን ሀገርና መኖሪያም በሆነው የሚሽጋን ግዛት ግዙፍ ከተማ ዲትሮይት ውስጥ በሚገኘው ታላቅ ሞገስ በተሰኘ ቤተ መቅደስ በጣፊያ ደዌ ምክንያት የዛሬ ሁለት ሳምንት ላረፈችው ገናናይቱ አሬታ ፍራንክሊን የፍትሐትና የመታሰቢያ ሥነ ሥርዓት ሲካሄድ የተናገሩት የሲቪል መብቶች ተሟጋቹ ቄስ አልሻርተን እርሷ አሁን እነሆ በመንግሥተ ሰማይ ነች አሉ። እነሆ ለንግሥቲቱ ዘውዱ ይደፋላት ዘንድ ጊዜው አሁን ነው፣ አሉ አርሻርተን። እንግዲህ ካንሰር የለብሽም፣ ማሬታ፣ እጆችሽን ዘርጊ፣ መስቀሉንም ያዥ፣ ዘውድሽንም አንሺ። የአሬታ ፍራንክሊን ዝና ከትውልድ ከተማዋ ዲትሮይት አልፎ በዓለሙ ሁሉ ተናኝቷል። እኛን ግን መቼም ረስታን አታውቅም ብለዋል፣ ቄስ ዶክተር ኢኤል ብራንች በሥነ ሥርዓቱ ላይ ሲናገሩ። ከጳጳሶችና ከፕሬዚደንቶች አንስቶ እስከ ታናናሾችና የመጨረሻዎቹ በድፍን ዓለም የብዙዎችን ሕይወት ነክታለች። መንፈስን በሚሰነጣጥቁ ዜማዎቿና ነፍስ በሚነጥቁ ግጥሞቿ ሕሊናንና ልቦናችንን ገዝታለች። ሕይወቷን ከእኛው ጋር ጀምራ ከእኛው ጋር ኖራለች። በቀላሉም በከባዱም በመልካም ጊዜያችንም ሆነ በክፉዎቹ ከእኛው ጋር ተጣብቃ ቀርታለች። የዶክተር ብራንች መልእክት ነው። የፍራንክሊን እጅግ እጅግ የድሮ የሕፃንነት ጓደኛዋ ዘፋኙ ስሞኪ ሮቢንሰን ዝክሩን የሰጣት በዝማሬ ነበር። ትናፍቅኛለሽ ጓደኛዬ አሬታ ፍራንክሊን የሪከርዲንግ ኢንዱስትሪው ከፍተኛ ሽልማት የሆነውን ግራሚ አዋርድስ ዐሥራ ስምንት ጊዜ ተቀዳጅታለች። በዓለም ዙሪያ ባሉ አድናቂዎቿ የጥበብ ሰዎችና ታዋቂ ገናና ሰዎችም ዘንድ ትውልዶችን ጭምር እየተሻገረች ግነቷ በርትቶ ኖራለች ሪስፔክት ልክ የዛሬ 50 ዓመት የመጀመሪያውን ግራሚን ሽልማቷን ያሸነፈችበት ጣዕመ ዜማዋ ነው። ክብር ነው ትርጉሙ። ይህ ዜማ ታዲያ ፈጥኖ የሴቶች ዝማሬ ሆነ። ፍራንክሊን ራሷም ይህንን ተገንዝባለች። ሁሉም እኮ ክብር ይፈልጋል። ከወጣት እስከ አዛውንት፣ መሀልም ላይ ያለው ሁሉ ወንድ ሴት ሁላችንም መከበር እንፈልጋለን። አድናቆትና ምስጋና ያስፈልጉናል። ለእኔ ሁልጊዜ ያለው ትርጉም የሆነው መቼም አንድ ነው፣ ሬስፔክት። ከስድሳ ዓመታት በዘለቁ የአሪታ ፍራንክሊን የጥበብ ዓለም ጉዞ ውስጥ አንጸባራቂነቱን እንደ ቀጠለ ኖረ ሶን ሌላው ከአሪታ ፍራንክሊን ምርጣ ምርጦች አንዱ ነው አሬታ ፍራንክሊን በመንገዷ ላይ እጅግ የበዙ የባህል ደንጋያዎችን አኖራለች በሐምሳ ሁለት ዓመት ዕድሜዋ በ1986 ዓ ም በኢትዮጵያ የዘመን አቆጣጠር የተከበረው ኬኔዲ ማዕከል ሞገስ ሰጥቷታል የዛሬ 13 ዓመት በ1997 ዓ ም ደግሞ የዩናይትድ ስቴትስ የነፃነት ሜዳሊያ ተሸላሚ ይህንን ከፍ ያለ ሜዳሊያ ለማጥለቅም ከአስራ አራት አሜሪካውያን አንዷ ሆናለች። ፍራንክሊን ከተገኘችባቸው ታላላቅ መድረኮች ፕሬዝደንት ባራክ ኦባማ በሁለት ሺህ ዓመተ ምሕረት ቃለ መሃላ ላይ የፈጸሙበት መድረክ ይገኝበታል። ማይ ካንትሪ ቲስ ኦፍ ዲ የአሁኑ የዩናይትድ ስቴትስ ብሔራዊ መዝሙር ከመጽደቁ በፊት እንደ ብሔራዊ መዝሙርም የተወሰደ ነበር። የአሪታ ፍራንክሊን ሞገስ መድረክ ላይ ያላትን ያህል እንዲሁ በሰውነቷም ነው የሚሉ ብዙ ናቸው። ሙዚቃ የእኔ ነገር ነው። እኔ ነኝ። እስከ ወዲያኛው አለሁበት። ዘፍናለሁ። ምን ትፈልጋለህ? የእኔ ፍቅር ይሸዋለሁ። ለዛሬ ጊዜው በማብቃቱ እዚህ ላይ እናቁም። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየውም ሞቅቤል ያበሮ ነበር። ጉዟችሁ የሰመረ ይሁን እያልን ከአሬታ ፍራንክሊን ሪስፔክት ጋር እንተዋችሁ። መልካም ምሽት። በነገው ጉዞ እንገናኝ።